ሀገርኛ ሪፖርት። በትግራይ ክልል ረሃብ እንደሌለ የብሔራዊ አደጋ ስጋት አመራር ኮሚሽን ተገለጸ። የተባበሩት መንግስታት ድርጅት በቅርቡ በትግራይ ክልል ያሉ ነዋሪዎች በረሃብ ቋፍ ላይ ናቸው የሚል መግለጫ እያወጣ ሲሆን የከፋው የዘጠኝ ዘጠና ሰባቱ ረሃብ ሊደገም እንደሚችል አስጠንቅቋል። በአንዳንድ ሪፖርቶች በኮረም አፍላ ወረዳ በረሃ ሞቷል ተብሎ የወጣ ሪፖርት እንዳለ ጠቁመው ሐሰት ነው ብሏል። ኮሚሽኑ አካባቢው ሰላማዊ ነው ያለው የአደጋና ስጋት መከላከል ኮሚሽን በትግራይ ክልል በሚሰሩ አንዳንድ ድርጅቶች ሆን ተብሎ እየተደረገ ነው በማለት ውንጀላውን አጣጥሎታል። በተጨማሪም መንግስት በክልል ውስጥ ረሃብን እንደ ጦር መሳሪያ እየተጠቀመ ነው የሚሉ በሚዲያም ሆነ በተለያዩ አካላት የወጡ ሪፖርቶችን ያጣጣለው ኮሚሽኑ በአብዛኛው የትግራይ ክልል እርዳታ በመስጠት የሚንቀሳቀሱ አጋር ድርጅቶች ናቸው ብለዋል። በእነዚህ አካባቢዎች የሚንቀሳቀሱ የእርዳታ ድርጅቶች አስፈላጊውን እርዳታ ለማቅረብ ማቅረብም አቅሙ እንዳላቸው ጠቁመዋል። የፌዴራሉ መንግስት በአብዛኛው በምዕራብ ትግራይ ሁመራ፣ ማይካድራ እና ሌሎች አካባቢዎችን ጨምሮ በአርባ ወረዳዎች ውስጥ በዋነኝነት የእርዳታ አቅርቦቱ ስርጭት እንደሚያከናውንም ተነግሯል። ከዚህ በተጨማሪም ረሀብ ተብሎ ለማወጅ ሶስት ዓለም አቀፍ መስፈርቶችን በአንድነት መሟላት እንዳለባቸው ኮሚሽኑ ተነግሯል። ይህም በትግራይ አልተከሰተም ብለዋል። ኮሚሽኑ መስፈርቶች ብሎ የጠቀሷቸው በአንድ አካባቢ ሀያ በመቶ ቤተሰቦች የምግብ እጣት ሲገጥማቸውና ለመኖር አስቸጋሪ ሲሆን ከሰላሳ ከመቶ በላይ ህጻናት በከፍተኛ የምግብ እጣት ሲሰቃዩና ረሃብ ከሺህ ነዋሪዎች መካከል በየቀኑ ከሁለት ሰው በላይ ሲገድል ነው ብለዋል። አሁን ባለው ሁኔታ ሀያ በመቶ የሚሆነው ህዝብ የምግብ እጥረት እንዳጋጠመው ነው ሪፖርቶች የሚያሳዩት ቢሉም በክልሉ ምንም አይነት የምግብ እጥረት የለም። ዘጠና አንድ ነጥብ ሶስት በመቶ የሚሆነው ህዝብ በአምስት እርዳታ ድርጅቶችም እየተረዳ ነው ብለዋል። ይህ እንዳለ በኢትዮጵያ የትግራይ ክልል ውስጥ የሚገኙ በርካታ አካባቢዎች ደግሞ በረሃብ አፋፍ ላይ ናቸው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ተናግረዋል። ችግሩን ለመቅረፍ አሁን የምንወስደው እርምጃ በበርካታ ሰዎች ህይወት ላይ ትልቅ ልዩነትን ይፈጥረዋል ብለዋል ዋና ጸሐፊው። የተባበሩት መንግስታት ድርጅት ባለፈው ሳምንት የከፋው የአስራ ዘጠና ሰባት ረሃብ ሊደገም እንደሚችልም አስጠንቅቆ ነበረ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ማርክ ሎኮክ ባለፈው ሳምንት እንደተናገሩት በትግራይ ክልል ውስጥ በአሁኑ ጊዜ በመቶ ሺዎች የሚቆጠሩ ሰዎች ለረሃብ እንደተጋለጡ በመግለጽ የከፋ ሁኔታ ሊከሰት እንደሚችል መናገራቸው ተነግሯል። በሌላ ዜና ስናመራ ና በዚያው በትግራይ ክልል ስንቆየ የትግራይ ክልል ጊዜያዊ አስተዳደር በዋና ከተማ መቀሌ ና በሌሎች አካባቢዎች በመሳሪያ እየታገዙ የተደራጁ ወንጀሎች እየተበራከቱብኝ ነው ብሏል። በትግራይ ክልል ለስድስት ወራት ያህል የቆየው የአስቸኳይ ጊዜ አዋጅ ተጠናቅቆ የጸጥታ ሁኔታ እየተሻሻለ ቢሆንም በመቀሌ ና በሌሎች ከተሞች በመሳሪያ በመታገዝ በተደራጁ ሰዎች ዝርፊያ እና ቅሚያን የመሳሰሉ ወንጀሎች መብዛታቸውን የክልሉ ጊዜያዊ አስተዳደር ምክትል ዋና ስራ አስፈጻሚ ዶክተር ሙሉቀን ሀፍቱ ተናግረዋል። ወንጀሎቹ እየተሳተፉ ያሉትም ህወሓት ከእስር ቤት የለቀቃቸው የቀድሞ ታራሚዎች ናቸው ብለዋል። ምንም እንኳን በርካታ ተጠርጣሪዎች ከእስር ቤት የተለቀቁ ቢሆንም የህብረተሰቡን ሰላም ለማይፈልጉና ህወሓት ተመልሶ ይመጣል በማለት ለማስፈራረት የተሰማሩ ወጣቶች መኖራቸውንም አክለው ገልጿል። ከእስር ቤት የተለቀቁ እስረኞችን መልሶ ለመያዝና ወደ ማረሚያ ቤት ለማስገባት የታራሚዎቹን መረጃዎች ህወሀት ቀድሞ ስላቃጠላቸው አብዛኞቹ የማረሚያ ቤቶች አስተዳደር እንደገና ባለመደራጀታቸው አስቸጋሪ ሁኔታ መፈጠሩን ምክትል ዋና ስራ አስፈጻሚው ተናግረዋል። በአሁኑ ጊዜ በትግራይ ክልል ከሁለት ሚሊዮን በላይ ተፈናቃዮች ይኖራሉ ተብሎ እንደሚገመት የገለጹትም ዶክተር ሙልቀን በርካቶች ከጎረቤት አማራ ክልል አዋሳኝ ቦታዎች የተፈናቀሉ ሲሆኑ እነዚህን ዜጎች ወደ ቀያቸው መመለስ ቢቻል የሰላሙን ሁኔታ በአመዛኙ መመለስ ይቻላል ብለዋል። በክልሉ የሚገኙ በርካታ የትምህርት ተቋማትም ከተለያዩ አካባቢዎች ተፈናቅለው ለመጡ ዜጎች እንደ መጠለያ እያገለገሉ እንደሆነ የተገለጸ ሲሆን ጊዜያዊ አስተዳደሩ ከሚቀጥለው ሳምንት ጀምሮ ተማሪዎች ወደ ትምህርት ገበታቸው ተመልሰው እንዲማሩ ለማድረግም እየሰራሁኝ ነው ብሏል። ከዚህ ጋር በተያያዘ በትግራይ ክልል የተጣለው የአስቸኳይ ጊዜ አዋጅ ማብቃቱን የፌዴራል ጠቅላይ አቃቢ ጌዲዮን ጢሞቴዎስ ተናገሩ። ዶክተር ጌዲዮን ጢሞቴዎስ እንደተናገሩት የፌዴራል መንግስት ለስድስት ወራት የሚቆይ የአስቸኳይ አዋ ጊዜ አዋጅን ከጥቅምት ሀያ አምስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ጀምሮ መጣሉ የሚታወስ ሲሆን የስድስት ወራት ቆይታው ከተጠናቀቀ አንድ ወር አልፎታል ብለዋል። ነገር ግን በትግራይ ክልል አሁን ወታደራዊ ኮማንድ ፖስት መኖሩ በነዋሪው ዘንድም ግርታ መፍጠሩን ተናግረዋል። የፌዴራል ዋና አቃቢ ሕግ ጌዲዮን ጢሞቴዎስ እንዳሉት የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩምም ግንቦት ሀያ ስድስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በወቅታዊ ጉዳዮች ላይ በሰጡት ሀሳብ ላይ እንዳብራሩት ጋቢ በትግራይ ክልል የተጣለው የአስቸኳይ ጊዜ አዋጅ የስድስት ወራት ጊዜ በመጠናቀቁ ተግባራዊነቱ አብቀቷል ብሏል። ነገር ግን የፌዴሬሽን ምክር ቤት ባሳለፈው ውሳኔ መሰረት የፌዴራል መንግስት ህግ አስከባሪ ኃይሎች ቆይታ የሚቀጥል እንደሆነም አስረድተዋል። ወደ ሌላ ዜና ስናመራ! ኢትዮጵያ ግድቡን ለመሙላት የጀመረችውን ጉዞ ዓለም አቀፉ ማህበረሰብ ያስቁምልን ሲሉ ግብፅና ሱዳን ጠየቁ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም ግብፅና ሱዳን በጋራ መግለጫ ሰጥተዋል። የግብፅ የውጭ ጉዳይና የመስኖ ሚኒስትሮች በሱዳን ባደረጉት የአንድ ቀን ይፋዊ ጉብኝት ከሱዳን አቻቸው ጋር መገናኘታቸውን ተከትሎ ነው የጋራ መግለጫ ያወጡት። በመግለጫቸውም የህዳሴ ግድቡን ጉዳይ በተመለከተ ሁለገብ ስምምነት ላይ ለመድረስ ኢትዮጵያ በቁም ነገር በታማኝነትና በእውነተኛ የፖለቲካ ፍላጎት እንድትደራደር በቀጠና በአህጉርና በዓለም አቀፍ ደረጃዎች ግፊት እንዲደረግ ሁለቱ ሀገራት በጋራ እንደሚሰሩ አስታውቋል። በዚህም በህዳሴው ግድብ ሙሌትና አስተዳደር ላይ ፍትሐዊና ህጋዊ አስገዳይ ስምምነት እንዲደረስም እንሰራለን። en ቀጠናውና በአፍሪካ አህጉር በጸጥታ ሰላምና መረጋጋትን ለማስጠበቅ የግብፅና የሱዳን ቅንጅት አስፈላጊነት ላይ መስማማታቸውን የሚያስተው መግለጫቸው፣ ለዚህም ኢትዮጵያ በግድቡ ላይ የያዘችውን ፖሊሲ መቀጠሏ የሚያስከትለውን አደጋ ለመከላከል የዓለም አቀፉን ማህበረሰብ ንቁ ጣልቃ ገብነት ይጠይቃሉ ብለዋል። ኢትዮጵያ በመጭው የክረምት ወቅት የህዳሴውን ግድብ ለመሙላት የጀመረችውን ጉዞ ዓለም አቀፉ ማህበረሰብ እንዲያስቆም ነው በመግለጫቸው የጠየቁት። አስገዳጅ ስምምነት ሳይደረስ የግድቡን የመንገደኛ ዙር ሙሌት ማከናወን እንደሚያሰጋቸውም ሁለቱ ሀገራት በተደጋጋሚ ገልጸዋል። ሁለቱም የታችኛ ተፋሰስ ሀገራት የመጉዳት ፍላጎት እንደሌላትም በተደጋጋሚ የገለጸችው ኢትዮጵያ አስገዳጅ ስምምነት የመፈረም ፍላጎትም የለኝም፣ የግድቡን ሁለተኛ ዙር የውሃ ሙሌትም በተያዘው ጊዜም አከናወናለሁ ማለቷ የሚታወስ ነው። በሌላ ዜና ባልድራስ እነ እስክንድር ነጋ ያለመከሰስ መብታቸው ተጠብቆ ከእስር እንዲለቀቁ ጠየቀ። የባልድራስ ለእውነተኛና ዲሞክራሲ ፓርቲ ወይም ባልድራስ ከፍተኛ አመራሮችና እና እጮቻቸው ያለመከሰስ መብታቸው ተጠብቆ ከእስር ይፈቱልኝ ያለው በባልድራስ ፕሬዚዳንቱ አቶ እስክንድር ነጋን ጨምሮ አስቴር ስዩም፣ ስንታየው ቸኮል ና አስካለ ደምሴ በስድስተኛው ሀገር አቀፍ ምርጫ እጩ ነው መመዝገባቸውን በማስታወስ ያለመከሰስ መብታቸው ተከብሮ ከስር እንዲለቀቁ ነው የጠየቀው። በምርጫ እጩውን የቀረበ ሰው እጅ ከፍንጅ በከባድ ወንጀል እስከ ያልተያዘ በስተቀር ያለመከሰስ መብት አለው ያሉት የፓርቲው የሕግና የሰብዓዊ መብቶች ጉዳይ ኃላፊ አቶ ሄኖክ አክሊሉ በአቤቱታው ላይ አቃቢ መልስ እንዲሰጥበት ፍርድ ቤቱ ለሰኔ አራት ቀጠሮ ሰጥቷል አቶ ሄኖክ የተከሳሾቹ አሁናዊ የግል ሁኔታ ወይም ስታቱ የተለወጠ ከመሆኑ ጋር ተይዘው የዋስትና መብታቸው በድጋሚ ታይቶ እንዲፈቀድ ለፍርድ ቤቱ ባስገቡት አቤቱታ መጠየቃቸው ከፓርቲው የተገኘው መረጃ ያመለክታል ከመጪው ምርጫ ለማስተጓጎል በማሰብ ተከሳሾች እንዲታሰሩ መደረጉን የሚያሰጡ አቤቱታ መፈታታቸው ለምርጫው ፍትሃዊ ሰላማዊ ነፃና ዲሞክራሲያዊነት ጉልህ ሚና አለው ብሏል በፍቃዱ አባይ ለኤስቤስ ሬዲዮ ከአዲስ አበባ